የኮቪድ-19 ስርጭትን ለመቀነስ ሲባል መደበኛ ትምህርት ቤቶች ከተዘጉ ወራት ተቆጠሩ። በነዚህ ወቅቶች የፌዴራልና የክልል ትምህርት ቢሮዎች የትምህርት መርሃ ግብሮችን በሙሉ በስልኮችና በቴሌግራም በመላክ እንዲሁም ተማሪዎች በእጃቸው ላይ ያሏቸውን የትምህርት ማገዣ መጽሐፍት እንዲያነቡ የማበረታታት ስራዎችን ሲሰሩ ቆይቷል። ቢሆንም በሀገሪቱ ካለው የመሰረተ ልማት እውነታ አኳያ በተለይም የአንደኛና የሁለተኛ ደረጃ ተማሪዎች በመምህ መምህራን ወይንም ከነሱ ተለቅ ባለ ሰው መመራትና መታገዝ እንዳለባቸው በመገንዘብ የአዲስ አበባ ትምህርት ቢሮ በክረምቱ ወቅት አንድ መምህር ለአንድ ቤተሰብ በሚል መርህ ትምህርት ቤቴ በቤቴ የተሰኘ የቤት ለቤት የጥናት መርሃ ግብር አገልግሎት በበጎ ፈቃደኛ መምህራን አማካኝነት ማስጀመሩን የቢሮው የህዝብ ግንኙነት ኃላፊ አቶ አበበ ቸርነት አስታውቀዋል። እሺ፣ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አንድም ተማሪ ከትምህርት ቤት ቢረግ ከትምህርት ገበታ መራቅ የለበትም በሚል አስተሳሰብ የተለያዩ የትምህርት መስጫ መንገዶችን በመቅሰት ተማሪዎች በቤታቸው ነው ትምህርታቸውን እንዲማሩ አስፈላጊ የሆኑ ስራዎችን ያከናወነ ቆይቷል። ከዚህ በፊት ከሰባተኛ እስከ አስራ ሁለተኛ ክፍል ላሉ ተማሪዎች ትምህርት በቤቴ የተሰኘ የትምህርት መርሐ ግብር በአፌል ቴሌቪዥን ትምህርት ሲተላለፍ ቆይቷል። ከኮቪድ ናይንት ወረርሽኝ ጋር በተገናኘ ቢሮ ከአዲስ አበባ የወጣቶችና በጎ ፈቃድ ማስተባበሪያ ቢሮ ጋር በጋራ በመሆን አንድ መምህር ለአንድ ቤተሰብ በሚል የተጀመረ ነው። ማጠናቀሪያ ትምህርት የበጎ ፍቃድ አገልግሎት ትላንትና አስጀምሯል። እዚህ ላይ መምህራን ከዚህ በፊት በተለያዩ የበጎ አድራጎት ስራዎች ላይ ተሳተፉ መቆየታቸው ይታወቃል። የተወሰኑት ላንሳለሽ ስፖርታዊ እንቅስቃሴዎች እንዲሰሩ መምህራን የበኩላቸውን አስተዋጽኦ በበጎ ፍቃድ ሲያገለግሉ ሲያደርጉ ቆይተዋል። ከዚህ ከኮቪድ ናይንቲን ጋር ከተገናኘ ማለት ነው። እንዲሁም የተወሰኑ ተማሪዎችን በቴሌግራም ይዘው ትምህርት ሲያስቡ ቆይተዋል። ይህም በበጎ ፍቃድ ማለት ነው። ከዚህም ባለፈ ካላቸው ደሞዝ ላይ ማዕድ የማጋራት መርሃ ግብር ላይ መምህራኖቻችን ሲሳተፉ ነበር። አረንጓዴ አሻራ ላይ ችግኝ በመትከል መርሃ ግብሩ ላይ ደግሞ ሰፊ ድርሻ ወስዶ መምህራኖች አሁንም እየተከሉ ነው። ችግኞች ሲተክሉ ነበር። አቶ አበበ በአጠቃላይ የክረምት ትምህርቱ መርሃ ግብር ላይ ስንስ አምስት ሺህ የሚሆኑ መምህራን በበጎ ፈቃደኝነት በሳምንት በተመረጡ ቀናት ቤት ለቤት እየሄዱ የማስጠናት አገልግሎት እንደሚሰጡም ይገልጻሉ። በአጠቃላይ ስትመለከች በከተማችን ምን ያህል መምህር አለ ምን ያህል ተማሪ አለ የሚለውም አሁን በግልና በመንግስት ኦልሞስት ከዘጠኝ መቶ ሺህ በላይ ተማሪዎች አሉ። ስለዚህ በዚህ ውስጥ አሁን ስልሳ አምስት ሺህ መምህራኖች ይኑሩና ይሄን ስታሳዩ ሚኒማም አንድ መምህር ለአንድ ቤተሰብ ነው። ስለዚህ በትንሹ አንድ መምህር እስከ አስር ተማሪ ይይዛል ማለት ነው። በዚህ ስልት ይሰራል ማለት ነው። ከአንደኛ እስከ ስድስተኛ ክፍል ላሉ ተማሪዎችም በአፍሪ ሄልዝ የቴሌቪዥን ጣቢያ በአማርኛና በኦሮምኛ ቋንቋዎች ከጠዋቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ድረስ በአራት የትምህርት አይነቶች ትምህርት መሰጠት መጀመሩንም አቶ አበበ ይገልጻሉ። ያው ደግሞ ከትላንትና ጀምሮ ከአንደኛ እስከ ስድስተኛ ክፍል ላሉ ተማሪዎች በአራት ተተኳሪ የትምህርት ሳብጀክቶች ላይ ከጠዋቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት የሚቆይ የትምህርት ስርጭት ጀምሯል። ይሄ ሌላኛው በሀብሬል ቴሌቪዥን በሱ ላይ እየተሰጠን ያለው ትምህርቶቹ የሚሰራጩት በሁለቱም ቋንቋዎች በአማረኛና ባፋን ኦሮሞ ማለት ነው። ከአንደኛ እስከ አራተኛ ክፍል ላይ አማረኛ አለ፣ እንግሊዝኛ፣ ሂሳብ እና አካባቢ ሳይንስ አለ። በአፋን ኦሮሞ ላይ ደግሞ ከአንደኛ እስከ አራተኛ ክፍል ባለው ላይ አፋን ኦሮሞ አለ፣ እንግሊዘኛ፣ ሂሳብ እና አካባቢ ሳይንስ አለ። ስለዚህ በሁለቱም ቋንቋዎች ከአንደኛ እስከ አራተኛ እነዚህ አሁን ያልኩት ትምህርቶች ናቸው ተተኳሪዎቹ። ከአምስተኛ እስከ ስድስተኛ ክፍል ደግሞ በሁለቱም ቋንቋዎች ላይ እንግሊዘኛ፣ ሂሳብ፣ የተቀናጀ ሳይንስ እና ህብረተሰብ ሳይንስ ትምህርቶች ናቸው። የአዲስ አበባ የትምህርት ቢሮ የህዝብ ግንኙነት ኃላፊ አቶ አበበ ቸርነት መምህራን በየቤቱ በሚሄዱበት ጊዜ አስፈላጊውን የኮቪድ አስራ ዘጠኝ ጥንቃቄዎች እንደሚያደርጉ ገልጸው ነው። ይህ ትምህርት ቤቴ በቤቴ የተሰኘ መርሃ ግብር ተማሪዎች አይምሯቸው ከትምህርት እንዳይርቅና ውጤታማ እንዲሆኑ እንደሚረዳም አስረድተዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ